ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ አብቶ አምስዩ ማብሬያችሁ ቆያለሁ። የዛሬ ምሽት ስርጭታችን የሚጀምረው በቅርቡ ስለተካሄደው እንቁጣጣሽ ፌስቲቫል በሚያውሰው ዘገባ ነው። አበባ የሆሽ የሚጨፍሩ ህጻናት፣ ውብ የአበባ ስዕሎችን ለወላጆች የሚሰጡ ታዳጊዎች፣ የኢትዮጵያን አዲስ ዓመት የሚያደምቁ ክንውኖች ሁሉ በዚህ እየተደረጉ ነው። ልዩ የሚያደርገው ግን ክንውኑ ከኢትዮጵያ በሺዎች ማይል ርቃ በምትገኘው የአሜሪካዋ ቨርጂኒያ ግዛት አሌክሳንድሪያ ከተማ መደረጉ ነው። እንቁጣጣሽ በተሰኘው ፌስቲቫል ላይ እንገኛለን። ይህም ፌስቲቫል ካሰናዱት ድርጅቶች መካከል አንዱ የሆነው ሰንሰለት መልቲሚዲያ ባልደረባና ዝግጅቱን ሲያስተባብር የሚያገኝ ነው። ዳንኤል ገብረ ማርያም ትርኢቱ የተሰናዳበትን ምክንያት ነግሩናል። እንደሚታወቀው እዚህ የምንኖርበት አሌክዛንድሪያ ከተማ ውስጥ በርከት ያሉ ኢትዮጵያውያን ይኖራሉ። የራሳቸውን ባህል ለሌሎቹ ሰዎች እንዲያስተዋውቁ ልጆች፣ ቤተሰቦች ተሰባስበው አንድ ሆነው ይህንን ትልቅ በዓል ነው። ሌሎቹ የቻይናዎቹ፣ የህንዶቹ አዲስ ዓመት እንደምታውቀው በየቤቱ ነገረላቸው ነው የሚሰራው። እኛ ግን ብዙ እንደ መሆናችን መጠን ጎልቶ አይሰማም ማለት ነው እና ይህንን ነገር ለመለወጥ የተነሳ ነው ማለት ነው። ትልቅ በዓል ነው፣ አዲስ ዓመት ነው፣ አዲስ ጅማሬ ነው። ይህን ነገር ደግሞ እዚህ በምንኖርበት አሜሪካን ሀገር ውስጥ ከሌሎች ሰዎች ጋር አብረን ለማክበር ህጻናትም ቤተሰቦችም ሆነው የቤተሰብ በዓል ለማድረግ በማሰብ ከሲቲ ኦፍ አሌክዛንድሪያ ጋር ፕሮጀክት አቅርበን ፕሮጀክቱን ጸድቆልን ሲቲ ይሄንን ነገር ከቨር አድርጎ አብሮን ተባብሮን ነው ይሄንን ነገር ለመስራት ያሰብነው። እንቁጣጣሽ ፌስቲቫል የኢትዮጵያን አዲስ ዓመት ከማክበር የተሻገረ ዓላማ እንዳለውም ሰምተናል። የፌስቲቫሉ ሌላኛ አዘጋጅ ልዩ ድጋፍ የሚሹ ህጻናትን የሚረዳው ራይ ቻይልድ ኤድ የተባለው ድርጅት ኃላፊ ጽጌ ጥበቡ ይህንን ልዩ ዝግጅት የተሻለ ግንዛቤ መፍጠሪያ መድረክ ለማድረግ እንደታለመ ታስረዳለች። ራይ ቺልድረን ኤድ ዋናው የተመሰረረ ጣቢያ ኢንክሉሲቭ ኤንቫይሮንመንት ለመፍጠር ነው። ምክንያቱም አብዛኞቻችን እንደምናውቀው ስፔሻል ኒድ የሆኑ ልጆች ወይ ለብቻቸው ነው የሚሆኑት፣ ወይ ደግሞ ቤተሰቦቻቸው ቤታቸው ነው ይዘዋቸው ናቸው የሚቀመጡት። ስለዚህ ከሌላው ማህበረሰብ ጋር እንደ ማንኛውም ሰው ወጥተው ተጫውተው ሰርተው እንደ ማንኛውም ሰው ውጤታማ ወይም ደስተኛ መሆን እንደሚችሉ ለማሳየት ኦልሞስት ፓስ ሰባት አመት ሰርተናል። ስለዚህ ይህን እንቁጣጣሽ ደግሞ ብዙ ጊዜ አሁን የምታየው ፌስቲቫሎች፣ የተለያዩ ፌስቲቫሎች አሉ ፎከስ የሚያደርገው ስፔሻል ለሌለባቸው ወይም ደግሞ ኖርማል ለሆኑ ሰዎች ነው። ስለዚህ የእኛ አላማችን ስንጀምርም የወደፊትም አላማችን ሁላችንም ወልካም ሆነን በፓርቲዎች ላይ በዓመት በዓሎች ላይ እነሱን ያካተተ ኢንክሉዚቭ የሆነ ኢንቫይሮንመንት ስንፈጥር ብዙ ነገር ነው የምንለውጠው። አንደኛ ልጆቹ ደስተኛ ይሆናል። ሁለተኛ ቤተሰቦቻቸው ሪሊፍ ያገኛሉ። ስለዚህ እንደ ማንኛውም ሰው በዓል ሲከበር ቤተሰቦቻቸው ስፔሻል ኒድ ያላቸው ልጆች ይዘው በኮንፊደንስ ይወጣሉ። ስለዚህ ሌላው ሰው ደግሞ ስፔሻል ኒድ የሌለው ሰው ደግሞ ተዘጋጅቶ ይመጣል ማለት ነው። ሴንሲቲቭ ኤንቫይሮንመንት ሊሆን ይችላል፣ ድምጽ ላይኖር ይችላል። የተለያዩ ነገሮችን አኮሞዴት ለማድረግ አንደርስታንድ ለማድረግ ተዘጋጅቶ ይመጣል። ና እሱን ፕሮግረሱን መንፈስ ለመፍጠር ነው። ይህንን መሰሉን ማህበረሰብ ተኮር የባህል የጥበብና የማህበራዊ ትስስር መድረክ በገንዘብ የደገፈው የአሌክዛንድሪያ ከተማ አስተዳደር ነው። ከተማው በዘረጋው ቀጠና አቀፍ የፈጠራ ስራዎች ማነቃቂያ መርሃ ግብር ኔበርሁድ ግራንድ ፕሮግራም፣ ከተለያዩ ሀገራት መጥተው በከተማ ውስጥ የሚኖሩ ሕዝቦችን ለመደገፍ እየሰራ እንደሚገኝ የነገረችን ደግሞ የመርሃግብሩ ኃላፊ ማርታ አሊናት ኢትዮጵያን ኒው ዬር በጣም አስፈላጊ አመት በዓል እንደሆነ ለኢትዮጵያን ኮሚኒቲ ስለተገነዘበ ሲቲ ኦፍ አሌክዛንድሪያ ማለት ነው። ይሄ አይደለም የመጀመሪያው ጊዜ። ከዚህ በፊት ሌሎች ሁለት አመታዊ በዓሎች አክብረን ነበረ፣ ረድቻቸው ማለት ነው። እና ያንን ምን ያህል ሰው በጣም እንደወደደው እና ምን ያህል ለህብረተሰቡ የሚያስፈልግ ኢምፖርታንት ሆሊዴ እንደሆነ ስለተገነዘበ ሌላ ትልቅ ኢኒሽቲቭ መፍጠር ይፈልጉ ነበረ። ከዛም ከኢትዮጵያ ኒው ይርም በኋላ አፍሪካን ፌስቲቫል ብለን በትልቁ ይሄ እንደዚህ አይነት ባህላዊ አመት ባሎች ያስፈልጋሉ የሚለውን ለማየት የተለያዩ ፕሮግራሞች አድርገን ነበር ማለት ነው። ሶ ይሄኛው ኢኒሽቲቭ የተነደፈው እንደዚህ እስከዛሬ ብዙ አይነት ፕሮግራሞች ያልተፈጠረላቸው ማህበረሰቦች አሌክዛንድሪያ ውስጥ በጣም ብዙ አሉ። ብዙ ጊዜ ክሬቲቭ ፕሮግራም የምታየው ወደ አሌክዛንድሪያ ኦልታውን የሚባል አካባቢ ነው። ዋተርፍሮንት ኤሪያ ነው። እና እዛ ጋር ብዙ አይነት አክቲቪቲ አለ ሁሌም ማለት ነው። ስለዚህ አሁን ይሄኛው ኢኒሽቲቭ ምንድነው የተለየ ያደረገው ከ30 ዓመት በኋላ ነው ኦልሞስት ናሽናል ኢንዳመንት ፎር አርትስ ራሱ ፈንድ የሚያደርገው እንደዚህ አይነት የተለያዩ ማህበረሰቦችን አሜሪካዊ ያልሆኑ ማህበረሰቦችን እንጀነራል እኛ አፍሪካውያኖችን፣ ግን ኢትዮጵያኖች ደግሞ ሞር ዛን 50 ፐርሰንት እየሆን ነው ማለት ነው። አሌክዛንድሪያ ውስጥ የተለያዩ ነገሮች አሉ ብቻ በዛ ውስጥ ኢትዮጵያ ኒው ዬር ኢምፖርታንት ፓርታችን እንደሆነ ስላወቁ ዛስዋርፈንድኝት ወደ በዓል ተኮር ክንዋኔዎችን እንመለስ። ባህላዊ ጭፈራ፣ የፋሽን ትርኢት፣ ህጻናት እንቁጣጣሽን ዘካሪ ስዕሎችን የሚያቀርቡበት አፍታ በዝግጅቱ ላይ ከተካተቱት መካከል ናቸው። በአበባዬዎች ጭፈራ ላይ ያገኘናቸውን ህጻናትና ህጻናቱ ባህላቸውን እንዲያውቁ አሰባስባ የምታስተምራቸው ሜላት ንጉሴ ሀሳባቸውን አጋርተውናል። ስሜ ሜላ ይባላል። እኔ ሶፊ ነኝ። እኔ ፍቅር ይባላል። አዲስ አመት እንግዲህ ሲመጣ ሁላችንም በደስታ ደስ ብሎ ነው የምናከብረው አዲስ አመት በየቤቱ እየሄድን ልጆች እነዚህ ልጆች የምታያቸው ታዳጊ ልጆችን ባህላቸውን እንዲጠብቁ በዛውም አበባዮሽ እያሉ ሰውን መርዳት አገራቸውን ማገዝ እንዲማሩ የዞሩ አበባዮች ይላሉ። ሜሪላንድ ተነስተው ቨርጂኒያ ደርሰዋል። አሁን አበባዮች እያሉ ይዞራሉ። ሁላችንም እና ከብሮ ለአገራችን ለማስታወስ ደግሞ ለፋን ለማድረግ ደግሞ ሁሉም እንጫወታለን። ለእኛ ብዙም አይደለም። የስ ጀስት የጨፈረን ቤት የሄደን ብቻ ነው። ለኛ ግን ፈን ያደረገን ነው። እኔ እናቴ ነች ያስተማረች እና እንደዛ ከዩቱብ እያየው ለምጬ ኢትዮጵያ ውስጥ ሆኜ አበባያዎሽም ዘፍኜ አውቃለሁ እና በጣም ደስ ደስታ ነው የሚያመጣው መክፈር አባላለሁ ዛሬ የመጣ ነው። አበባ የሆሽ እና የኢትዮጵያ ኒውየር ለማክበር ነው። እኛ ብዙም አላስቸገረንም። ዩቱብ ላይ ምናምን እያየን ከቤተሰባችን ጋር ተለማመድ ነው። እንደዛ ማድረግ የፈለኝ ነው። እንትን ሂስተሪያችን እንዳንረሳው ከየት እንደመጣ እንዳንረሳ እና እዚህ ሀገር ላሉት ደግሞ ለማሳየት ኮልቸራችን እንደሱ አይነት ነገር ሁሉ ለማሳየት ነው። እዚያገር ላሉት ሰዎች፣ ለመላው ኢትዮጵያውያን ሁሉ እንኳን ለአዲስ አመት በሰላም አደረሳችሁ። አዲሱ አመት የሰላም የፍቅር፣ የጤና ከሁሉ በላይ ደግሞ አንድ የምንሆንበት የምንዋደድበት፣ ለነዚህ ለመሰሉ ትውልዶች መለያየትን መከፋፈልን ሳይሆን ሕብረትን አንድነትን፣ ፍቅርን መያያዝንና አንድ በመሆን ማሸነፍ እንደሚቻል የምናሳይበት አመት ይሁንልን። አገራችንን ሰላም ያድርግልን። በፍቅር በአንድነት በደስታ ሁላችንም ተያይዘን አገራችንን እኛ ስንያያዝ እኛ ስንዋደድ አገራችንን ከፍ ማድረግ እንችላለን ብለን መጣን። ሆ ብለን አባባሉ ብለን የህፃናቱ አበባየውሽ ዝማሬ መሰናበቻችን ይሆንናል። ከዚያ በፊት ግን እንዲህ ያለው መድረክ ባህልና ማንነትን በማወቅ ረገድ ለትውልድ ኢትዮጵያውያን ታዳጊዎች ያለውን ፋይዳ ከፌስቲቫሉ አዘጋጆች መካከል አንዱ የሆነው የሰንሰረት መልቲ ሚዲያ ባልደረባ ቴዎድሮስ ለገሰ እንዲያጋራን ይሁን። ይሄ በጣም ደስ የሚል ነገር። አይታቸው ከሆነ ወደ ሰላሳ የሚሆኑ ህጻናቶች ናቸው ለዚህ በዓል የመጡት። እነሱ በደንብ ይገልጹልሃል ግን የግዴታ ተተኪ ያስፈልጋል እዚህ ሀገር ላይ ባህላችንን ወደፊት የሚረከብ እነዚህ አመት ባሎቻችንን የተለያዩ ዝግጅቶቻችንን የሚያስቀጥሉ ወጣቶች ያስፈልጋሉ። በእርግጥ በጣም እዚህ ሀገር ያሉ ወጣቶች በጣም ደስ ነው የሚሉት ለባህላቸው። አሁን ደግሞ ከስር እነዚህ የምታያቸው ህጻናቶች ተተኪ ሆነው እንደዚህ በደመቀ ሁኔታ ሲያከብሩ ፋሽን ሾ አመት ባሉን አመት ባል ሲያስመስሉት ማየት በጣም አስደሳች ነገር ነው። ይሄ እንደ ሀገር እነዚህ ሰዎች አምባሳደር ናቸው ለሀገራቸው። አሁን ሜሩ ይመጣል። ብዙ ነጮች አሉ፣ አስተማሪዎች አሉ። እነሱ ሁሉ በተሰበሰቡበት የኢትዮጵያን ባህል ከልጅነታቸው ጀምሮ ወጣቶቹ፣ ትላልቆቹ በጋራ እንደዚህ ስንዘምርበት ደስ ይላል። የሀገር አምባሳደር መሆን ማለት ይሄ ነው። bere test of africa, africa. የባህል ልውውጥ የሚያደርጉበት የንግድ ተቋማት ደግሞ ንግድ ተኮር ትስስራቸውን የሚያጠናክሩበት መድረክ ተዘጋጅተዋል። በፌርፋክስ ከተማ በቨርጂኒያ ግዛት በዚያ ተገኝተን ካነጋገርናቸው ወጣቶች መካከል አንዷ ታትያና ክፍሌ ናት። ሸይ መጻፉ ማታ ታትያና ታቲያና ክፍሌ፣ ከሚልዋኪ ውስካንሰን የመጣሁት የተማራሁት በልጆች መጽሐፍ እና የተወሰነ የልጆች ሙዚቃዎችን ደግሞ ማሉ በዩትዩብ ላይ። ታቲያና፣ ይህንን ስራ ከመቼ ጀምሮ ነው መስራት የጀመርሽ? ወደ ስራው እንድትገቢስ ያነሳሳሽ፣ የገፋፋሽ ምክንያት ምን ነበረ? የጀመርኩት የዛሬ ሁለት ዓመት አካባቢ ነው። ግን ልጅ ሆኜ ምጽፍና እቀዳለሁ እቀድጅ እብለዋለሁኝ ግን ልጅ ከወለድኩኝ በኋላ እና እዚህም ሀገር ከመጣሁኝ በኋላ ብዙ ልጆች ለልጆች ብዙ መጽሐፍት አሉ እዚህ በአማርኛ። ግን አይምሮ የሚገነቡ የልጆችን ልብ ለፍቅር ለሰላም ለመልካም ነገር የሚያነሳሳ የለም። በዛ ምክንያት ብዙ ታሪኮች ወደ ውስጤ ስለሚመጡ በዛ ምክንያት ነው ለመጽሐፍ የተነሳሰሩት። የምትጽፊያቸው መጽሐፍት በምን ላይ የሚያተኩሩ ናቸው? ለልጆች ምን አይነት ትምህርቶች ነው የሚሰጡት? የመጀመሪያ መጽሐፌ ስለ ሀሁ ነው ቤዚክ የሆነ አንደርስታንዲንግ እንዲኖራቸው በአማርኛ እስፔሻሊ በውጭ ለሚኖሩ ልጆች ቀጥሎ ያሉት ግን ላይክ ሞር ልጆች አንደበታቸውን እንዲጠቀሙ ማይንዳቸውን እንዲጠቀሙ እንደሚወደዱ ኢንስፓየር የሚያደርግ ሞር ወደዛ ነው የሚያደለው። ሞር ማይንድ ዲቨሎፕመንት ነው። እንደዚህ ያለው መጽሐፍትን በዚህ ሀገር ውስጥ ማዘጋጀት እዚህ ለሚወለዱ ትውልድ ኢትዮጵያውያን ሕፃናትና ታዳጊዎች ምን ጠቀሜታ አለው? ፋይዳው ምንድን ነው? ለልጆች አንደኛ የሀገራቸው ሰው ሲጽፍ፣ ሁለተኛ ደግሞ በአማርኛም አቫይለብል ሲሆን ኢትዮጵያም ላሉ ልጆች እንደገና ደግሞ ወደ ሀገራቸው ልባቸው እንዲመለስ ሞር ይሄ የዌስተርንን አገዛዝ ወደዛ ልባቸው እንዳይሄድ በሀገራቸውም እዚ ሀገር ያለው መኖሩ ሲመለከቱ ፕራውድ መሆን ይጀምራሉ፣ ደስተኛም ይሆናሉ። እና ሞር አክሴፕት እያደረጉ ይመጣሉ። ካልቸራቸውን፣ ባህላቸውን፣ ሀገራቸውን፣ ቋንቋቸውን እና ልባቸውን ወደ ኢትዮጵያ መመለስ ነው። እስካሁን ድረስ ምን ያክል መጽሐፍቶችን ጻፍሽ አዘጋጀሽ? ከአንባቢያን ያገኘሹ ምላሽ በተለይ ከወላጆች እና እዚህ ካሉ ህጻናትም ምን አይነት ምላሾችን እያገኘች ነው? በጣም ያበረታቱኛል። እስካሁን የሚያዩት ሁሉ ያበረታቱኛል። የተለያየ መንገዶችን እንድጠቀም እና ብዙ ልጆችን እንድደርስ ደግሞ መንገድ ይጠቁሙኛል። አብዛኛውን የዚህ አገር ልጆችን እንድደርስ ሶስተኛ ፎርማት ሰርቻለሁ። አማርኛ እና እንግሊዝኛ ብቻ ነበር የምሰራው። አሁን አማርኛው በእንግሊዝኛ ንባብ እንዲደረግና እንግሊዝኛው ደግሞ ለብቻ ይጻፋል። ስለዚህ የዚህ ሀገር ልጆች በራሳቸው ማንበብ እንዲችሉ ኢንተረስትድ ሆነው እንዲለማመዱ ያንን ሞር ዳይሬክት ያደርጋሉ እና ሀገራዊ የሆነ ደግሞ ሞር የኢትዮጵያዊ ካልቸርን ያመለከተ ወደዛ ደግሞ ሞር እየተጓዝኩኝ ነው። አሁን ስድስት መጽሐፎች ታትመዋል። አሁን ሰባተኛው መንገድ ላይ ነው፣ ኖቬምበር ላይ ይወጣል። እና ብዙ እቅዶች አሉ። ፊሽታ ዘ ቶኪንግ ፊሽ፣ ፊሽታ የምታበራው አሳ፣ ፊሽታ እና የልጆቹ አባት፣ ሀገዕዝ አንተ የምታበራ ኮኮብነህ አንቺ የምታበሪ ኮኮብነች አዲስ የወጣው ደግሞ ጊዜም በጊዜ ታትያና። የመጪ ዘመን እቅድሽ ምንድን ነው? ለወደፊት በኢትዮጵያ ውስጥ ላይብረሪ ተከፍቶ ለልጆች በአፎርደብል በሆነ ዋጋ ቤታቸው ገዝተው መጠቀም እንዲችሉ፣ አንደኛም ደግሞ ላይብራሪ መጥተው እንደ ልባቸው የፈለጉትን መጽሐፍ በሀገራቸው ቋንቋን፣ በእንግሊዝኛ፣ በተለያየ በኦሮሚኛ፣ በትግርኛ፣ በተለያየ ቋንቋ አቫይለብል ሆኖ እንዲደርሳቸው አንደኛ። ሁለተኛ ደግሞ አኒሜሽን ያለንም እሱንም እየሰራሁኝ ያለሁት፣ ዩቲዩብም አለን። የኢትዮጵያ ሙዚቃዎች አሉን። ቴሜቴን በዛ በበጋን፣ እኔ ነኝ ኢትዮጵያ ሚሉ ቤላ ቤላ፣ ጊዜም በጊዜ ራሱ የራሱ የሆነ ሙዚቃ አለው። እና ሞር እነኝ ማይንድ ዲቨሎፕ የሚያደርጉ ሙዚቃዎች፣ አኒሜሽኖች የመስራት ነው እቅዴ። ተጀምሯል። እግዚአብሔር ደግሞ የሚያከናወነልኛል። አመሰግናለሁ። አመሰግናለሁ። ማሳለፍ ነው። የኢትዮጵያ ዘመን ትኩረትን ስበው ከነበሩ ኪነጥበባዊ ጉዳዮች መካከል አንዱ በሙርሲ ቋንቋ የተዘጋጀው የመጀመሪያ ተውኔት ጉዳይ ነው። በደቡብ ኦሞ ቲያትር ኩባንያ የተሠራው ቴራኒያ ኮኮሳኒ ወይም ዳኛው የተሰኘው ተውኔት በሙርሲ ማኅበረሰብ ላይ ጥናት ተደርጎ የተሠራ መሆኑን የተውኔቱ አዘጋጅ አስተዋይ መለሰ ለአሜሪካ ድምፅ ተናግረዋል። አቶ አስተዋይ ከኤደን ገረመው ጋር አድርጎት ከነበረው ቆይታ በጥቂቱ እንስማ። አመሰግናለሁ ስለጋበዛችሁኝ። አስተዋይ መለሰ እባላለሁ። የሳዞ ትያትር ካምፓኒ የስራ አስኪያጅ ነኝ። የዚህ ፒራኒያ ኮምፓኒ ያቀረበው ፕሮዲሰር ነኝ። በጣም አመሰግናለሁ። ትላንትና እንግዲህ ሙርሲዎች በኢትዮጵያ ብሔራዊ ቲያትር መድረክ ላይ ነግሰውን እንዳመሹ ሰምተናል እና እንዴት ነበረ ዝግጅቱ? ትዕይንቱ እንዴት ነበረ? የታዳሚው ስሜት እንዲሁም ደግሞ የተዋናያኖቹ ስሜትና ሁኔታ ምን ይመስላል? ከዛን ጀምር አጠቃላይ ትርኢቱ በጣም ከጠበቅነው በላይ ነበረ። ምክንያቱም እሁድ ነው፣ ትላንትና እሁድም ሆኖ እሁድ ምሽት ነው። በዛ ላይ አዲስ አበባ ዝናብ ነበረ ቀኑ ሙሉ እና በነዚህ በነዚህ ምክንያቶች ኦዲየንስ በጣም ዲስከሬጅ መደረግ ነበረበት፣ ግን በጣም ብዙ ኦዲየንስ መጥቷል። ኦዲየንሱም በጣም ጀነረስ ነበረ። በየትዕይንቱ ሴጠሮች ብላቸው በየትዕይንቱ በገቡ ቁጥር ደግሞ እነሱም ኢነርጂያቸው እየጨመረ እየጨመረ እየጨመረ ነው የመጡ። ጠዋትም ረንስሩ አስተረተናቸው ስለነበረ ይደክማሉ የሚል ስጋት ነበረን፣ ነገር ግን የኦዲየንሱ ሞራል ከሞራል በላይ ሆኗቸው በየትእይንቱ እየጨመሩ እየጨመሩ ኤነርጂያቸው እያደገ እያደገ መሄዱት እና ተመልካቹ በጣም አሪፍ ተመልካች ነበረ። በጣም ወዶ በስስት ነው ሲመለከታቸው የነበረው። እነሱን ክሪቲሳይዝ ለማድረግ የመጣ ተመልካች አልነበረ፣ ወይም ምንድን ነው ደግሞ ይሄ የሚል ተመልካች አልነበረም። በጣም ጀኖረስ ኦዲየንስ ነበረ። ኦዲየንሱን በጣም ማመስገን እፈልጋለሁ። በተዋናዮቹ በኩል ስሜታቸው በጣም ደስ የሚል ነበረ። ከበቂ በላይ የተዘጋጁት ሁልጊዜ ገና ልምምዱን ከጀመር ጊዜ ጀምሮ አንድ አራት ወር ሆኖናል። ልምምዱን ስንሰራ ከመጀመሪያው ጀምሮ አዲስ አበባ ብሔራዊ ቲያትር ይታያል እያልን እየነገርናቸው ስለነበረ ሁሌ ድሪም የሚያደርጉትን ነገር ነው ያገኙት አዲስ አበባ የሚባለውን ኢሜጅ እኛ ነን የፈጠርንባቸው ምክንያቱም እነሱ ከአካባቢያቸው ወጥተው ስለማያውቁ ብዙም ኤክሳይትመንቱ የላቸው ሌላ ቦታ ማድረግ እና ግን በቃ አዲስ አበባ ማለት እንደዚህ ነው፣ ቲያትር ቤቱ ማለት እንደዚህ ነው፣ ስለ ብሔራዊ የተቀረጠውን ቪዲዮ ያሳይበት እዚህ ነው የምታቀርቡት የሚል ነገር ከነገርናቸው በኋላ በጣም እዚሽ ላይ ለመድረስ ከፍተኛ ጉጉት ነበራቸው። እንደ ጉጉታቸውን በጣም ደስ የሚል በጣም ኃይለኛ ኤነርጂ ያለበት በጣም ተፈጥሯዊ ትወና ያሳዩበት በጣም አሪፍ ምሽት ነበረ። የደቡብ ኦሞ የትያትር ቡድን ተሳታፊዎች እነማን ናቸው? እንዴትስ ሊሰባሰቡ ቻሉ? ይህን ጥያቄ የምጠይቀው እነማን እንደሆኑ ጠፍቶኝ አይደለም ግን፣ እንደው በምን አይነት የህይወት ተሞክሮ ውስጥ ያለፉ ናቸው የሚለው እንዲብራራ ከመፈለግ ነው። የደቡብ ኦሞ ቲያትር ኩባንያ ውስጥ አሁን በዚህ አይነት በዚህ ፕሮጀክት ውስጥ የገቡት ሙሉ በሙሉ የሙርሲ ተወላጆች ናቸው። በእርግጥ ሁለት የሙርሲ ተወላጅ ያልሆኑ የወልቂጤ ዩኒቨርሲቲ የትያትር ጥበባት ተማሪዎች አሉበት እንደ ሁለት ካራክተሮችን የሚጫወቱ ከኦዲንስ ጋር የሚያግባቡ ሌሎቹ ግን ሀያ ዘጠኝ ናቸው። ሙርሴዎቹ በአጠቃላይ ከሀያ ዘጠኙ ሰባቱ የሜን ሮል ሚና አላቸው፣ እና እነሱን የመረጥናቸው የመጀመሪያ ሰባቶቹ የተመረጡት በእድሜ ገደባቸው ነው። የእድሜ የተለያየ እርከን አለ። ያው እንደ ማንኛውም ብሔረሰብ የወጣቶቹን ከአስራ ስምንት ከሀያ ስምንት እርከን ውስጥ ያሉ ልጆችን የመረጥነው። ከዛ በኋላ ግን ያሉት የሀገር ሽማግሌዎችም መተው ተውነዋል። ትላልቁ ሰዎች የምር ትላልቅ ሰዎች አስጠንተናቸው መተው ተውነዋል። ህጻናት ነበሩበት፣ የሰፈር ህይወትን ለማሳየት የተጠቀምንባቸው ህጻናት። ህጻናት ግን ከአስራ ሁለት አስራ ሶስት ከአስራ አምስት ያሉ ልጆች ማለት ነው እና ከተለያየ የህይወት መስመር ውስጥ ነው ይዘናቸው የመጣ ነው። ሁሉም የራሳቸውን ኑሮ ትተው ቤቶቻቸውን ትተው ልጆቻቸውን ትተው መለያየት የማይችሉት ደግሞ ህጣን ልጅ ምን ያላቸው ምንጠት የማይችሉትን አስቀርተን። ነገር ግን ባልና ሚስቶችም አንድ ላይ ነበሩበት፣ ቶችም አሉበት፣ ትልልቆችም ከሁሉም እድሜ ክልል ባህሪያቸውን ጠብቀን ማህበረሰቡን በሆነች ቁንፅል ነገር ያሳይልናል ብለን ባሰብነው ልክ ነው ያመጣ ናቸው። የተሰባሰቡበት ሚንስም ከዛሬ አስር አመት በፊት በእነሱ ተወላጅ ኦሊ ዱይ በሚባል የእነሱ ተወላጅ የተሰራ ሹቲንግ ዊዝ ሙርሲ የሚባል ፊልም አለን። ሹቲንግ ቢዝ ሙርሲ በርክ ሀገሪት ውስጥ ኢትዮጵያ ውስጥ በደንብ አልታየም። ምናልባት የታየው ወልቂጤ ብቻ ነው፣ ወልቂጤ ዩኒቨርሲቲ ብቻ ነው። ከዚ ውጭ ያልታየም። ነገር ግን የዓለም አቀፍ መድረኮች ላይ ወደ ስምንት የዓለም አቀፍ ፊልም ፌስቲቫሎች ላይ ብጭ ሆኖ ነበረ። የዩኔስኮ ፖስት ቤስት ዶክመንተሪ አዋርድን አሸንፏል። የዩሮፒየን ዩኒየን ቤስት ዶክመንተሪ አዋርድን አሸንፏል። እና አሜሪካም አውሮፓም ቱር አድርጎ እሱን አሳይቶት መጥቷል። እና እሷ ናት እርሾ የሆነችን ይሄንን እጅግ ለማሰባሰብ መልካም። ይሄ የቲያትር ቡድን እንግዲህ ለመጀመሪያ ጊዜ ነው ወደ ከተማ ሲመጣ፣ ሙርሲዎቹም ለመጀመሪያ ጊዜ ነው የመጡትና፣ ምን አስደነቃቸው? ምን ነበረ ተሞክሯቸው? ብዙ ነገር ነው። ያስደነቃቸው በእርግጥ ምንድን ነው? እነሱ ሙርሲዎች በባህሪያቸው አይናፋር አይናፋሮች ስሜታቸውን በደንብ ኤክስፖዝ ማድረግ አይችሉ ይሄኛው ግን አቅማቸው በላይ ስለሆነ መደበቅ እስካችሉ ድረስ ነው። ለምሳሌ አብተን እዚህ ያሳረፍናቸው ብር በብሔራዊ ቲያትር ትብብር እና በወመዘክር ትብብር ፋይፍ ስታር ሆቴል ውስጥ ነው የተቀመጡት ፍሬንድሽፕ ኢንተርናሽናል ሆቴል የሚባል ከእነሱ ሕይወት መቶ ፐርሰንት ተቃራኒ የሆነ ህይወት ውስጥ ነው የገቡት እና ምኑንም መጠቀም የማይችሉ ያለው ቁሳቁስ የሽንት ቤት መጠቀሚያ እቃዎች፣ የሳሎኑ አቀማመጥ ወዘተ። እነሱ ቤት የላቸው። ሲጀመር ቤት የሚባል ነገር አያውቁም። ቤት ውስጥ አንተን ህንፃ ውስጥ ስናስገባቸው ለማመን ነው የቸገራቸው እና ያንን ካየን በኋላ በጣም ሁሉንም ነገር ሲነካኩ በጣም ሲደነቁ ስለነበረ የቲያትሩ መግቢያ ብሔራዊ ቲያትር ሲገቡ ያለውን መደነቅ እንዲሰሩት አድርገን እሷን ኢምፕሮቫይዝ አድርገን ነው እሷን እንደ ማስገብተናት ቲያትር ውስጥና በጣም ኤክሳይት ነው የነበሩት። ሱቆች እንደ ተሰድረው ብሔራዊ ቲያትር ፊትለፊት ያሉ ሱቆች አይተዋያቁም አያቁም እንደዚህ አይነት ሱቆች ሄደው እዛ ጋር ራሳቸውን ሲያስተናግዱ ቱር ሲያደርጉ ከወጪ ኃላፊ አግዳሚ እነሱን በጣም በልዩ ትኩረት ነው የሚመለከታቸው የነበረው እና እዚህ አንድ ሳምንት በነበረው ቆይታ እነሱን ኮሚኒኬት የሚያደርጉበት መንገድ፣ የሰው መጠቋቋም ሀንድል የሚያደርጉበት መንገድ በጣም የሚደንቅ ነበረ። ግን ራሳቸውን በጣም ካልም ለማድረግ እና ራሳቸውን ያለ ሰው ትእዛዝ ያለ ያለኛ የትን ቦታ ላይ ለመንቀሳቀስ በጣም ጥረት ያደረገው ነበር። ነገር ግን ቴሌቪዥን ሲከፈት ሩም ውስጥ ብቻ ምናለፋሽ፣ ሁሉም ነገር አንዱንም ነገር ኤክስፔሪንስ አድርገው ታያውቁም፣ አንዱንም ነገር አይተው ታያውቁም። እና በጣም ግሩም ነበር አቀባበላቸው። ግን መደነቅ ያለባቸው ምንድን ነው እንደ አዲስነታቸው የደረሱ ዳሜጅም የለም፣ እንደ አዲስነታቸው የተቸገሩበት ብዙ ነገር የለም። ቶሎ ካቻት ማለት ነው። ባሹን ስላመሻችሁ በእጅጉ እናመሰግናለን ሀብታሙ ዝዩን በመስተንግዶው ኤልያስ አስማሪያ ደግሞ በቅንብሩ አብረናችሁ ነበር መልካም ሽ